በቀዳሚው የቃለ ምልልስ ክፍላችን መጋቤ ምስጢር አብይ ኃይሌ አዲስ የዓለም አቀፍ የትግራይ ኦርቶዶክስ ተዋሕዶ ካህናት ማህበር የህዝብ ግንኙነት ክፍል አባል የካህናቱ ማህበር እንዴትና ለምን እንደተቋቋመ፣ ከኢትዮጵያ ኦርቶዶክስ ቅዱስ ሲኖዶስ ጋር አስተዳደራዊ ግንኙነቱን ለማቋረጥ ስለወሰነባቸው ዋነኛ ምክንያቶችና እስካሁንም ድረስ ከቅዱስ ሲኖዶስ ምላሽ አለማግኘቱን አስረድተዋል። አስከትለንም የዓለም አቀፍ የትግራይ ኦርቶዶክስ ካህናት ማህበር ከቅዱስ ሲኖዶስ ጋር ያለውን አስተዳደራዊ ግንኙነት እስከ መቼ ድረስ ነው አቋርጦ ለመዝለቅ አስቦ ያለው? ከዚህ ቀደም ባለፈው ስርዓት ወቅት አስተዳደራዊ ግንኙነታቸውን አቋርጠው አሁን ከቅዱስ ሲኖዶሱ ጋር እንደተቀላቀሉት ሁሉ የእናንተስ የካህናት ማህበር ወደፊት ወደ ቤቱ፣ ወደ ቅዱስ ሲኖዶስ ይመለሳል ብሎ ተስፋ ማድረግ ይቻላል? ያ እንዲሆንስ የምትሹት ምንድን ነው ብለን ጠይቀናል። ምላሻቸው እንዲህ ነው። በጣም ጥሩ ጥያቄ ነው። በትግራይ መንግስትና ኢትዮጵያን መንግስት እየመራ ባለው አካል መካከል መግባባት ተፈጥሮ ድርድር ተደርጎ የምስራቅ አፍሪካ ምትለው ትችላለህ አዲስ የሰላም ነፋስ እንዲተነፍስ መቸስ ካህናት የሰላም መልእክት ህጆች ነን እንመኛለን። ሰላምም ስንሰራ ቆይታል። ወደፊትም እንሰራለን። የሀገር አንድ መሆን ያለመሆን የህዝቦች መፈቃቀል እንዳይ በአንድ የሀገር ስነ መንግስት ወይም ቅርጸ መንግስት ተኖረም አልተኖረም ቤተክርስቲያኒቱ እንደምታውቀው ባህሪዋ አድማሳዊ ነው። አድማሳዊ ነው፣ ከጽንፍ እስከ አጽናፍ ዓለም ላለው የአዳም ልጅ የተሰጠች ነው። በኦርቶዶክሳዊነት ደግሞ በአንድ ጉባኤ አብረውን ያሉት ብዙዎች ናቸው። ኢትዮጵያውያን ብቻ አይደለም። ኦርቶዶክሳውያን ታውቀው በግብፅም፣ በአርማንያም፣ በሶሪያም፣ በህንድም ያሉት ኦሪየንታል ቸርችስ የኦርቶዶክሳዊነታችን አካላት ናቸው። የምስራቅ ኦርቶዶክስ ብለህ ማጠቃለል ታስችላል። እና ይህ ማህበር የሰጠው የአቋም መግለጫ ምናልባት የሀገሪቱ ሰላም ብትሆን፣ እርቅ ቢደረግ ምን አይነት እጣ ፈንታ ይኖረዋል የሚል ጥያቄ ነው። እኛ ከፖለቲከኞች መስማማትም አለመስማማትም ከመንግስታት መሪዎች መግባባትም አለመግባባትም ጋራ የሚያገናኝ አንዳች ነገር የለውም። የትግራይ አለም አቀፍ ካህናት ማህበር እየሰጠው አቋም አቋሙ ክርስቲያናዊ ብቻ ነው። የሚመዘነውም በክርስትና መርሆች፣ በክርስትና ትምህርት መመዘኛዎች እንጂ ፖለቲከኞች ወይም የፖለቲካ መሪዎች በሚፈጥሩት አንድነትም ወይም በሚያስከትሉት መለያየትም ጋር የተያያዘ እኛ የጠራ ነው ጥሪ ህዝቦች እንዳይጎዱ አብያተ ክርስቲያናት እንዳይወድሙ ካህናት እንዳይታረዱ ምዕመናን እንዳይበዘበዙ የማድረግ የመጠበቅ የክህነት ኃላፊነት አለን። ይህንን የጋራ ኃላፊነታችንን በአንድነት እንወጣ። ኑ እና አብረን እንስራ፣ ለህዝቦች ደህንነት፣ ለቤተ ክርስቲያን ክብር እንቁም ብለን የጠየቅነው ነው። ጥያቄ በአግባቡ ስላልትመለ እኛ እምነት በትክክልም ማስረጃ በያዝንበት አሁን የኢትዮጵያ ቤተ ክርስቲያን እየመሩ ባሉ አካላት አቀናባሪነት በኦርቶዶክሳውያን ምዕመናን፣ በኦርቶዶክሳውያን መነኮሳት፣ በኦርቶዶክሳውያን መነኮሳያት፣ በኦርቶዶክሳውያን ካህናት ግፍ የተፈጸመ በመሆኑ ያንን ግፍ ይሄ ሲኖዶስ የሚባለው አካል ግፉን አምኖ በግፉ ተሳታፊዎች ላይ ቀኖናዊ እርምጃ ወስዶ፣ ግፍ ለተፈጸመበት ህዝብና ቤተክርስቲያንም የይፋ ይቅርታ የጠየቀ ጊዜ፣ ምናልባት እኛ እንደ ማህበር፣ ከዚያም ቀጥለው ደግሞ በትግራይ ያሉት ሊቃውንት ሊቃነ ጳጳሳት የካህናትና የሊቃውንት ጉባኤ በአጠቃላይ ተመሳሳይ ጥሪ አቅርበዋል። የመድነሰለዩ ስራ እንዳቆሙ ቅጭኑ ለይተው ባያቀርቡም ቅልው ሲኖዶስ መሪዎች ጦርነቱን እንዲያወግዙ፣ ሰላም እንዲሰብኩ፣ ሰላም ጋር እንዲቆሙ ያን የማያደርጉ ከሆነ ግን በትግራይ ያሉት አብያተ ክርስቲያን በሲኖዶሱ እንደማይወከሉ አስረግጠው እንግዲህ ከዚህ በፊት ደርሰበት ይሆናል ጥሪዎች አስተላልፈዋል። ምናልባት አሁን እኛ በትግራይ አለም አቀፍ ካህናት ማህበር በኩል ያሳየነው የአቋም መግለጫ እነሱም ተጋርተውት የጋራ ከሆነ ሌላ መልክና ቅርጽ ይኖረዋል ማለት ነው። ያኔ እንግዲህ የሀገር አንድነትም ተመለሰም አልተመለሰም የቀኖና ቤተ ክርስቲያን፣ የስርዓት ቤተ ክርስቲያን የክህነት ጉዳይ ስለሆነ ይሄ ልዩ ጉዳይ ልዩ አቅጣጫ ይዞ የሚሄድ እንጂ በመንግስታትም፣ በፖለቲከኞችም ውሳኔ እንዳሁም በህዝብ ውሳኔ ብቻ ሊሆን እንግዲህ ተመልከት፣ ለህዝቡ ምን አይነት እጣፈንታ ቢሰጠው እኛ እንመክራለን። ህዝቦች ከዚህ በኋላ ከዚህ ሁሉ ደም መፋሰስ በኋላ በፖለቲከኞች ፌርማ ብቻ አይደለም አብረው የሚኖሩት፣ ወይም በፖለቲከኞች ፌርማ ብቻ አይደለም የሚለያዩ። ስለዚህ ህዝቦች፣ ትግራይም ህዝብ፣ የተቀረውም ኢትዮጵያ ህዝብ ምን አይነት ቅርጸ መንግስት እንደሚፈልግ ለዋስትናው፣ ለደህንነቱ እድል ፍንታ ተሰጥቶት በራሱ ነጻ ፈቃድ የሚወስነው ውሳኔ ያማከለ ቅርጸ መንግስት እንዲኖር እንጂ ዚህ በኋላ በፖለቲካ ሀይሎች ይሁን በባለስልጣናት ፌርማ እንደማይሆን ሊሆንም እንደማይገባ እንመክራለን። እንግዲህ ተመልከት ለኢስሙላ በህዝቦች መፈቃቀል የተመሰረተ ብሔራዊ አንድነት ወይም እንደዚሁ ፌዴራላዊ ሥርዓት አለን እንላል። ከተማሪዎች እንቅስቃሴ ጀምሮ ያለው ኢትዮጵያ ጉዞ ብትመለከተው ግን እኛ እናውቅልሃለን በሚሉ የፖለቲካ ባለስልጣናት ካልሆነ በስተቀር ህዝቡ በየትኛው ቅርጸ መንግስት መመራት እንደሚፈልግ አንድም ቀን ተጠይቆ አያውቅም። ስለዚህ የትግራይም ህዝብ ከዚህ በኋላ በኢትዮጵያ ይቀጥልም አይቀጥልም፣ የቤተክርስቲያኑ አቋም ግን ቀኖናዊ ቤተክርስቲያንን መሰረት ያደረገ ስለሆነ ከዚያ ጋር የሚያገናኘው አይደለም። ህዝቡ በጎ ፈቃዱን በነፃነት የሚያረጋግጥበት እድል እንዲሰጠው እንደ አንድ ህዝባዊ አካል ያንን እኛ እንግዲህ እናበረታታል። ህዝቡ ድምፁ፣ ውሳኔው በፈቃዱ የሚያረጋግጥበት እድል እንዲሰጠው በኢትዮጵያ የሚቀጥል ከሆነ የራሱ ቅርፀ መንግስት እንዲኖረውም የሚፈልግ ከሆነ የህዝቡ ውሳኔ ሆኖ፣ እኛ ግን እንደ ክርስቶስ ሀያን ደቀ መዛሙርት በህዝብና በቤተክርስቲያን ላይ ለተፈጸመው ግፍ መታገላችን ይቀጥላል። ጠኑና ቤተክርስቲያን አግባብ እርማት ሲሰጠው ጊዜ ነው። ህዝቡም የኢትዮጵያ ቤተክርስቲያን ሲኖዶስ እንደ መሪ እንዲቀበልም እንዳይቀበልም ለማድረግ የምንሰራው ማለት ነው እና ከቤተክርስቲያኒቱ መርሆች ከክርስትና አቋም ጋር እንጂ ከመንግስታት እና ከፖለቲካ እንቅስቃሴ ጋር መያያዝ የሌለበት አቋም እንደሆኑ አድማጭ ሁሉ እንዲገነዘብ ልንፈልጋለን ማለት ነው። አሁን ትግራይ ክልል ውስጥ ያለውት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ይህንን አስመልክቶ አቋማቸው ምንድን ነው? አሁንም ከቅዱስ ሲኖደሱ አካል ሆኖ ነው ያሉት ወይስ ከእናንተ አቋም ጋር ተመሳሳይ አቋም ይዘዋል? ጥሩ ጥያቄ ነው። እኛ እንግዲህ በነፃነት ሀሳብ በሚሰጥበት ዓለም ስላለን በነፃነት ድምፃችንን አሰምተናል። በኢትዮጵያም ያሉት ወይም በትግራይ በተለይ ያሉት ሊቃውንት እስካሁን የለየለት አቋማቸውን ባይገልጹም ቅሉ ጥሪዎችን ግን አቅርበዋል። የኢትዮጵያ ሲኖዶስ ጦርነቱን እንዲያወግ ሰላም ስራ እንዲሰራ በምዕመናንና በካህናት ላይ እንደተፈጸመው ግፍም ኃላፊነት የሚወስድ አካል አቁሞ መርምሮ ለተፈጸመው ግፍ ይቅርታ እንዲጠይቅም እንዲያስጠይቅም ያ ካልሆነ ግን የኢትዮጵያ ሲኖዶስ ትግራይ ሊቃውንት፣ ትግራይ አድባራት ገዳማት፣ ትግራይ አህጉረ ስብከት እንደማይወክል ከማስጠንቀቂያ ጭምር መግለጫዎችን እና ጥሪዎችን አስተላልፈዋል። ለዚያ ጥሪና መግለጫ ደግሞ ከሲኖዶሱ ገና የተሰጠ መልስ የለም። ምናልባት መልስ እየጠበቀ ይሆናል። ሲኖዶሱ አሀ ቃውንቱን ና ካህናቱን፣ ምዕመናኑን፣ አድባራቱን፣ ገዳማቱን፣ አህጉረ ስብከቱን ባጠቃላይ በአጠቃላይ ቤተክርስቲያን አለኝ ለምትለው የመዋቅር ይዘት አሳዝነናል ና ይሄ ጉዳይ እስኪ ይመልከት ይመርምር ብለው የሚሉት አካል የሚሰይሙበት ጊዜ ሊኖር ካለ እንመለከታለን። እስካሁን መልስ ባልሰጥበት ሁኔታ ግን እኛ እንግዲህ በትግራይ ላሉት ሊቃውንትም ጠዲቃነ ጳጳሳትም የቤተክርስቲያን አካላትም ወክለን በነሱ አፍ ልንናገር አንችልም። ምናልባት ግን እስካሁን ባለን መረዳት እኛ ያቀረብነው ነው የሚመስል ጥያቄ አቅርበዋል። መልስ እየተጠባበቁ ነው። በአጭር ጊዜ መልስ ካላገኙ እኛ የወሰድነው አቋም ለመውሰድ የተቃረቡ ይመስለኛል። እና እኛም የሚጠቅመው ምንድን ነው ምናልባት ነገር ተጠገና ቤተ ክርስቲያኒቱ በአንድነት የምትቀጥልም ከሆነ ተጠያቂነት እንዲኖር የቤተ ክርስቲያኒቱን መድረክ ተጠቅመው በሕዝብና ሕዝብ ግጭት የሚያስፋፉ የዘር ማጥፋት እንዲከናወን የሚገፋፉ ጦርነት የሚሰብኩ ካህናት ነን ባያዎች ከዲያቆናት አንስቶ እስከ ጳጳሳት ድረስ በሕግ እንዲጠየቁ ለማድረግ ቤተ ክርስቲያኒቱ የጎደሰ ስሟን አጥደታ ለመቀጠል ምናልባት ጨማሪ እድል ታገኝ ይሆናል። በየትኛውም በኩል ያሉ ሊቃውንት የሚመረምሩበትና ይህንን ተግባር የሚያጽዱበት እድል ነው የተከፈተው ስለዚህ ትግራይ ያሉት የቤተክርስቲያን አካላት የእኛን አቋም ምናልባት የሚወስዱበት ጊዜ የተቃረበ ይመስልኛል። እነሱም ተመሳሳዩን ጥሪ ስላቀረበ መልስ እንዲሰጣቸው ከሲኖዶሱ እየጠበቁ ነው። ሲኖዶሱ ግን እነሱ መልስ የሰጠው ነገር የለም እስካሁን። ምናልባት በዚህ ወር ሁለት ወር የሚሉት ደግሞ ተከታትለን እኛም እንመለከቷለን። እናንተ የሚዲያ አካላት ተከታትላችሁም ደርሱበት ይሆናል። ግን ተመሳሳዩን ስጋት እንዳለ ግን እንመለከታለን በቅርቡ ቀን እኛም ያው መገናኛ ስለሌለ ነው በስልክም በምንም መገናኛ ስለማንችል ለጊዜው ታቀበን ያለን ምክራችን ግን ያ ነው። የጠነከረ አቋም እነሱም የወሰዱ ጊዜ በጥያቄነትና የህግ የበላይነት በቤተክርስቲያኒቱ ይሰፍናል። ተለያየንም በህግና በአግባብ ጭኑ ታውቆ መለያየት ይኖራል የሚል ነገር ነው የሚኖራል። እንዳነሱት በእርግጥ ዋናው ከፖለቲካ ጋር የተያያዘ ሳይሆን ከሃይማኖት ጋር የተያያዘ ነው። ተቋርቋሪነታችሁም ለምዕመናኑና ለቤተ ክርስቲያናት ለገዳማቱ ጭምር ነው። ከዚህ አኳያ በትግራይ ክልል ውጪ ባሉ በአማራ ክልልም ሆነ በአፋር ግጭቶቹ አሁን በተካሄዱባቸው ቦታዎችም ሆነ ሌላው በማንኛውም በኢትዮጵያ ግዛታዊ ክልል ውስጥ ባሉ ቤተክርስቲያና ገዳማት ላይ ለደረሱ ጥቃቶች እንደዚሁም ደግሞ በዛም አካባቢው ቅድም ያሉትን አይነት ተነሳሽነት እንዲኖር የቀሰቀሱ ባሎታዊ መልኩ እነዚንም ሁሉ ውግዘታችሁ አንድ ላይ የተጠቃለለ ነው? ተጠያቂ እንዲሆኑ የምትሹት በመላው ኢትዮጵያ ግዛት ውስጥ ያሉትን ነው ወይስ በትግራይ ክልል ብቻ ያለውን ነጥሎ ነው? ግሩም ግሩም ጥያቄ ነው። ይሄ እንግዲህ በታወቀ ግልጽ በሆነ መልኩ እየተፈጸመ የቆየው የጦርነት ቀጠና ሆኖ በመዘለቅ ረገድ የትግራይ ቤተክርስቲያን ላይ ያነጣጠረ የነበረ በመሆኑ አሁን ስንከታተልና መረጃ ስናሰባስበ የቆየ ነው በትግራይ አካባቢ ባሉት አብያተ ክርስቲያናትና ገዳማት ዘንድ ነው። ማለት ከትግራይ ውጭ ባሉት አብያተ ክርስቲያናትና ገዳማትም ጉዳት ደርሶ ከሆነ ጉዳቱ የሚያጣራ አካል በቤተክርስቲያንም ወገንተኝነት በሌላቸው የሰላምና የማህበረሰብ ደህንነት በሚቆረቁራቸው አካላት ቆሞ ተጣርቶ የትግራይ መጀመሪያ አብያተ ክርስቲያናት ወደሙ ሲባል ያስተላለፍ ነው ጥሪ በገለልተኛ አካል እንዲጠራ ሲኖዶሱ የገለልተኛ አካል ያጠራውን ማጣሪያ ተቀብሎ ቀኖናዊ እርምጃ እንዲወስድ ነው የጠራ ነው እንጂ በስማ በለው የጎረፍንበት ነገር አልነበረም። አሁንም ከትግራይ ውጭ ባሉት የኢትዮጵያ ክፍሎች ትግራይ ሰራዊት ይሁን በሌላ ሀይል በአብያተ ክርስቲያናት ላይ ጉዳት ደርሰው ከሆነ መጀመሪያ በጠራ ነው። ልክ በትግራይም ላይ ችግር የደረሰ ጊዜ ለጠራ ነው ሁሉ አሁንም ቤተክርስቲያኒቱ ከሚመለከታቸው ሌሎች ክፍሎች ጋር በመሆን ልዩ ማጣሪያ ተደርጎ በቤተክርስቲያናት ይሁን በሌላ የሀይማኖትን የማምለካት ስራዎች ላይ አደጋ ደርሰው ከሆነ የምናወግዘው ሁሉ ነው። እኛ በአካባቢ ያደረግነው ሰራዊት የምንወክለውም የምንላላክበትም ሀይል ስለሌለ የሚመለከተን አብያተ ክርስቲያናት ጉዳይ ስለሆነ ሌሎችም አካባቢዎች መጀመሪያ ችግር ለመድረሱ የተረጋገጠ መልኩ ተጣርቶ ቤተክርስቲያኒቱ በምትረዳ መልኩ ይቅረብ። ከዛ በኋላ ተረጋግጦ የቀረበ ጊዜ ደግሞ ተጠያቂነት እንዲኖር ያኔ በግልጽነት እናግዛለን ማለት ነው። አሁን በትግራይ በኩል ላለው መረጃ ግን የሚያጣራ አካል በቤተክርስቲያኒቱ እንዲሰየም ላቀረብነው ጥሪ መልስ አላገኘንም። እኛ በራሳችን መልኩ አጣርተን የደረስንበት ጽኑ መረጃና ማስረጃ ስላለን ልንቃወም ችለናል። በሌላውም ክፍል ደረሰ ለሚባለው የትኛውም አይነት አደጋ ይጣራ፣ ይረጋገጥ፣ ታወቅ። አደጋ አደራሻዎች ከየትኛውም ወገን የሆኑ መወገዝ ነው ያለበት። ነው የምናም እንደሚታወቀው የሃይማኖት አባቶች አንዱ ትልቁ ኃላፊነት እርስዎ ቅድምም እንዳነሱት ከጦርነት ይልቅ ሰላምን የሚሰብኩ ናቸው አባቶች። በአሁኑ ወቅት ኢትዮጵያ ውስጥ ተከስቶ ባሉት ግጭቶች በሁሉም ኢትዮጵያ ክልል በተለይም በትግራይ፣ አማራና አፋር አካባቢ አሁን ግጭት ቀጠና ሆኖ ባሉት አካባቢዎች ሰላም እንዲሰፍን የእናንተ የካህናት ማህበር አስተምህሮቱ ምን ይሆናል? ምእመናን በያላችሁበት በምን መልኩ ነው የምትሰብኩት? ምእመናን ምን ማድረግ አለባቸው? ጫና ለማሳደር ሰላም እንዲሰፍን መፈናቀል፣ ረሃብ፣ ጦርነቱ እንዲቆም ለማድረግ ከዛስ ውጪ ጸሎትና በተግሳጽ ደረጃ እንዳባትነታችሁ ምን አይነት ምክረ ሀሳቦችን ነው የምትቸሩት በሀገር ውስጥም ሆነ በውጭ ለሚገኙ ፖለቲካ አመራር ላይም ላሉ ሆነ ምእመናን ለእምነቱ ተከታዮች? በጣም ጣ እንግዲህ እኛ የክርስቶስ ደቀ መዛሙርት ነው። ክርስቶስ ደግሞ ሰላማዊ ነው። በቤተ ክርስቲያናችን የአስራ ሁለት ጊዜ በላይ በስርዓተ ቅዳሴ ሰላም ለኩል ልክሙ እያለች ሰላም ታውያለች። በሊጦን በመስተወቅ ማህሌት፣ በሰዓታት ስለ ሰላም ነው የምንዘምረው፣ ስለ ሰላም ነው ንቃትተው ምንማድደው ምንጸል ምንቆመው የሁሉ የምናደርገው። ስለዚህ አሁንም ቢሆን ለህዝቦች ደህንነት ለህዝቦች መረጋጋት የሚጠቅመው ሰላማዊ መፍትሄ እንጂ ጠመንጃ አይደለም ብለን እናምናል። አሁንም የመንግስታት ባለስልጣናት የፖለቲካ ሀይሎች የተሟጠጠ እድልም ቢኖር ያንሽኑኑ እድል ተጠቅመው ለሰላም መቆማል። አሁን ተመልከት እንግዲህ ጦርነት መጨረሻውን በድርድር ነው የሚያልቅ። በድርድር ለሚያልቅ ጦርነት ንጹሀን ዜጎች መታረድ የለባቸው ማለቅ የለባቸው። ይልቁኑ የህግ የበላይነት ሰፍኖ ነው ህዝቦች የሚጠይቁት ህገ መንግስታዊ ታቸው መጠበቅ፣ ሰብአዊ ክብራቸው መጠበቅ፣ ማህበራዊ ፍላጎታቸው መሟላት ነው ያለ ለዚህ ቆመን እንሰራለን፣ እንተጋለን። አሁንም ቢዘገይም እንግዲህ ጨርሶ በር አልተዘጋም። ለሰላም ድምጻችንን እናሰማለን። ይህንን ድምጻችንን ሰምቶ አብሮን ሊሰራ የሚችል መንፈሳዊ አካል ካለ አብረን ለመስራት እየተዘጋጀን ነን። በትግራይ፣ በአማራም፣ በአፋርም በተለይ አሁን የግጭት ቀጠና በሆኑት በመላ አገሪቱ እንደዚሁም ደግሞ የኤርትራም ሀይሎች ተሳትፎ ስላለበትም በኤርትራም በምስራቅ አፍሪካ ምን ልትለው ትችላለህ? የሶማሊያም ተሳትፎ ስለነበረበት በአጠቃላይ የምንለው ነገር ምንድን ነው? በሃይማኖት ካባ፣ በየትኛውም ሃይማኖት፣ ይልቁኑ ደግሞ በኦርቶዶክስ ቤተ ክርስቲያን፣ በሃይማኖት ካባ ሆኖ ጦርነት የሚሰብኩትን አትስሟቸው። ክርስቶስ ሰላማዊ እንጂ የጦርነት አምላክ አይደለም። ጦርነት የሚሰብኩትን ጦርነት የሚቀሰቀሱትን በል ግፋ ብለው የሚሉትን ታጠቅ ተደራጅ የሚሉትን እነዚህ ምንም ቢሆንም ምን መንፈሳዊ ውክልና እንዲኖራቸው እንደማይችሉ ተገንዝባችሁ በሃይማኖት ከባይ የተወሸቁ የጥፋት ኃይሎች መሆናቸውን አስተውላችሁ ለቀጾትም ቢሆን እንዳትሰሙቸው፣ የምትጠቀሙት ሀገርም የምትጠቀመው የፈለገ የፖለቲካ ምርጫ ኖሮ ሕዝብም ሰክኖ ተረጋግቶ ውሳኔውን ወስኖ የነገ ሕይወቱን ሊያሻሽል የሚችለው በሰላም እና በሰላም ስለሆነ ሰላም ሰባኪዎች የተሻለ ጆሮ ሰጣችሁ፣ የጥፋት ኃይሎች እንድታሳፍሩ እና በሰላም ችግሮች ተፈተው ሀገር ምድር እንዲድን ህዝቦች ደህንነት እንዲያገኙ ለተሻለ መጻኢ፣ ለተሻለ ነገ ሰላም ጥሪያችንን ተቀብላችሁ ለሰላም ዝግጁ ድን ትሆኑ የደጋግመን የምናነሳው ጥሪ ነው። የሚሆነው ማለት ነው። መጋቢ ሚስጢር አቢይ ሀይሌ አዲስ የዓለም አቀፍ የትግራይ ኦርቶዶክስ ተዋህዶ ካህናት ማህበር የህዝብ ግንኙነት ክፍል አባል ለቃለ ምልልሱ እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። እንግዲህ አድማጮች ይህንን የተብራራ መልእክታችንን አድምጠው የወሰድነው አቋም ያው እንደ እንግዳ ደራሽ እንደ ውሃ ፈሳሽ ግብ ብሎ የወረደ ሳይሆን፣ ምክንያታዊ ሆኖ የምክንያታዊነት ሰንሰለቱን ጠብቆ በትዕግስትና በማስተዋል የተወሰነ እንጂ ያው በግብታዊነት በስሜት ወይም ደግሞ በየትኛውም የፖለቲካ ኃይል ገፋፊነት ያልተደረገ መሆኑን አው በመላለም ያላቸው ሌሎችም የቤተክርስቲያን አካላት እንግዲህ ያላቸውን አስተዋጽኦ ያላችሁን ድጋፍ ያላችሁን የትኛውም አይነት ጣልቃገብነት መርምራችሁ፣ ምክንያቱም በሃይማኖት ብትኖሩ ራሳችሁን መርምሮ ሆነውና የሚለው ቅዱስ ቃሉ ራሳችንን መርምረን እንዳው ለህዝብ የሚጠቅም እግዚአብሔር የሚወደው ነገር ነው እያደረግኩ ያለሁት በማለት መርምረን ለትውልዱ የሚጠቅም ስራ ለመስራት እንድንነሳሳ ያው እንግዲህ ክርስቲያናዊ ጥሪያችንን እናቀርባለን። ሰላም በመላው ዓለም ላለው ህዝባችን ይሁን። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።